ትንቢተ ኤርምያስ ምዕራፍ ሃያ አምስት በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት በባቢሎን ንጉሥ በናቡከደነፆር በመጀመሪያው ዓመት ስለ ይሁዳ ሕዝብ ሁሉ ወደ ኤርምያስ የመጣው ቃል ይህ ነው። ይህንም ቃል ነቢዩ ኤርምያስ ለይሁዳ ሕዝብ ሁሉና በኢየሩሳሌም ለተቀመጡ ሁሉ እንዲህ ሲል ተናገረው። ከይሁዳ ንጉሥ ከአሞጽ ልጅ ከኢዮስያስ ከአሥራ ሦስተኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚያ በሀያ ሦስቱ ዓመታት የእግዚአብሔር ቃል ወደ እኔ መጣ፣ እኔም ማልጄ ተነሥቼ ተናገርኋቸው፣ ነገር ግን አልሰማችሁም። እግዚአብሔርም ማልዶ ተነሥቶ ባሪያዎቹን ነቢያትን ወደ እናንተ ላከ፣ እናንተም አላደመጣችሁም፣ ጆሮአችሁንም አላዘነበላችሁም። እርሱም ሁላችሁ እናንተ ከክፉ መንገዳችሁና ከሥራችሁ ክፋት ተመለሱ፣ እግዚአብሔርም ከዘላለም ወደ ዘላለም ለእናንተና ለአባቶቻችሁ በሰጠኋችሁ ምድር ተቀመጡ። ታመልኳቸውም ትሰግዱላቸውም ዘንድ ሌሎችን አማልክታት ትከተሉ ክፉም እንዳላደርግባችሁ በእጃችሁም ሥራ አታስቈጡኝ አለ። ለእናንተ ጉዳት እንዲሆን በእጃችሁ ሥራ ታስቈጡኝ ዘንድ አልሰማችሁኝም ይላል እግዚአብሔር። ስለዚህ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ቃሌን አልሰማችሁምና፣ እነሆ ልኬ፣ የሰሜንን ወገኖች ሁሉ፣ ባሪያዬንም የባቢሎንን ንጉሥ ናቡከደነጾርን እወስዳለሁ፤ በዚህችም ምድር በሚቀመጡባትም ሰዎች፣ በዙሪያዋም ባሉ በእነዚህ አሕዛብ ሁሉ ላይ አመጣቸዋለሁ፤ ፈጽሜም አጠፋቸዋለሁ፤ ለመደነቂያና ለማፍዋጫም ለዘላለምም ባድማ አደርጋቸዋለሁ ከእነርሱም የእልልታን ድምፅና የደስታን ድምፅ የወንድ ሙሽራን ድምፅ እና የሴት ሙሽራን ድምፅ የወፍጮንም ድምፅ የመብራትንም ብርሃን አስቀራለሁ። ይህችም ምድር ሁሉ ባድማና መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ ሰባ ዓመት ይገዛሉ። ሰባው ዓመትም በተፈጸመ ጊዜ የባቢሎን ንጉሥ ያንን ሕዝብ ስለ ኀጢአታቸው እቀጣለሁ ይላል እግዚአብሔር የከለዳውያንንም ምድር ለዘላለም ባድማ አደርጋታለሁ። በእርሷም ላይ የተናገርሁትን ቃሌን ሁሉ ማለት ኤርምያስ በአሕዛብ ሁሉ ላይ ትንቢት የተናገረውን በዚች መጽሐፍ የተጻፈውን ሁሉ በዚያች ምድር አመጣለሁ። ብዙ አሕዛብና ታላላቆች ነገሥታት እነርሱን ያስገዙአቸዋል። እኔም እንደ አደራረጋቸውና እንደ እጃቸው ሥራ ከፍላቸዋለሁ። የእስራኤል አምላክ እግዚአብሔር እንዲህ ይለኛል። የዚህን ቁጣ የወይን ጠጅ ጽዋ ከእጄ ውሰድ፣ አንተንም የምሰድባቸውን አሕዛብን ሁሉ አጠጣቸው። ከምሰድባቸውም ሰይፍ የተነሣ ይጠጣሉ፣ ይወላገዱማል፣ ያብዳሉ። ከእግዚአብሔርም እጅ ጽዋውን ወሰድሁ፣ እግዚአብሔርም እኔን የሰደደባቸውን አሕዛብ ሁሉ አጠጣኋቸው ዛሬ እንደሆነው ሁሉ ሁሉ ባድማና መደነቂያ ማፍዋጫም እርግማንም አደርጋቸው ዘንድ ኢየሩሳሌምንና የይሁዳን ከተሞች፣ ነገሥታትዋንም አለቆችዋንም አጠጣኋቸው፣ የግብጽንም ንጉሥ ፈርዖንን ባሪያዎቹንም አለቆቹንም ሕዝቡንም ሁሉ የተደባለቀውንም ሕዝብ ሁሉ የዖፅ ምድር ነገሥታትንም ሁሉ የፍልስጥኤም ምድር ነገሥታትንም ሁሉ አስቀሎናንም፣ ጋዛንም፣ አቃሮንንም የአዛጦንንም ቅሬታ ኤዶምያስንም ሞዓብንም የአሞንንም ልጅ የጢሮስን ነገሥታትም ሁሉ የሲዶናን ነገሥታትም ሁሉ በባሕር ማዶ ያለች የደሴት ነገሥታትንም ድዳንንም ቴማንንም ቡዝንም ጠጕራቸውንም የሚቈርጡትን ሁሉ የአረብ ነገሥታትንም ሁሉ በምድረ በዳ የሚቀመጡ የድብልቅ ሕዝብ ነገሥታትንም ሁሉ የዘምሪ ነገሥታትንም ሁሉ የኤላም ነገሥታትንም ሁሉ የሜዶን ነገሥታትንም ሁሉ የቀረቡና የራቁ አንዱ ከሌላው ጋር ያሉ የሰሜን ነገሥታትንም ሁሉ በምድር ፊት ላይ ያሉ የዓለም መንግሥታትንም ሁሉ አጠጣኋቸው። የሼሻክም ንጉሥ ከእነርሱ በኋላ ይጠጣል። አንተም የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመካከላችሁ ከምሰድደው ሰይፍ የተነሣ ጠጡ ስከሩም፣ አስታውኩም፣ ውደቁም፣ ከእንግዲህ ወዲህ አትነሱም በላቸው። ይጠጡም ዘንድ ጽዋን ከእጅህ ለመቀበል እንቢ ቢሉ የሠራዊት ጌታ እግዚአብሔር እንዲህ ይላል ፈጽማችሁ ትጠጣላችሁ በላቸው። እነሆ ስሜ የተጠራባትን ከተማ አስጨንቃት ዘንድ እጀምራለሁ። በውኑ እናንተ ያልተቀጣችሁ ትሆናላችሁን? በምድር በሚኖሩ ሁሉ ላይ ሰይፍን እጠራለሁና ያለ ቅጣት አትቀሩም፣ ይላል የሠራዊት ጌታ እግዚአብሔር። ስለዚህ ይህን ቃል ሁሉ ትንቢት ትናገርባቸዋለህ፣ እንዲህም ትላቸዋለህ። እግዚአብሔር በላይ ሆኖ ይጮኻል፣ በቅዱስ ማደሪያውም ሆኖ ድምፁን ያሰማል። በበረቱም ላይ እጅግ ይጮኻል፣ ወይንም እንደሚጠምቁ በምድር በሚኖሩ ሁሉ ላይ ይጮኻል። እግዚአብሔር ከአሕዛብ ጋር ክርክር አለውና ድምፅ እስከ ምድር ዳርቻ ድረስ ይደርሳል። ከሥጋ ለባሽ ሁሉ ጋር ይፈርዳል። ኀጢአተኞችንም ለሰይፍ አሳልፎ ይሰጣል ይላል እግዚአብሔር። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር ከሕዝብ ወደ ሕዝብ ይወጣል፣ ጽኑም አውሎ ነፋስ ከምድር ዳርቻ ይነሣል። በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ፤ አይለቀስላቸውም በምድር ሁሉ ላይ እንደ ጕድፍ ይሆናሉ እንጂ አይከማቹም፣ አይቀበሩምም። ትታረዱና ትበተኑ ዘንድ ቀናችሁ ደርሶአልና እንደ ተወደደም የሸክላ ዕቃ ትወድቃላችሁና። እናንተ እረኞች አልቅሱ፣ ጩኹም። እናንተ የመንጋ አውራዎች በአመድ ውስጥ ተንከባለሉ። ሽሽትም ከእረኞች ማምለጥም ከመንጋ አውራዎች ይጠፋል። እግዚአብሔር ማሰማሪያቸውን አጥፍቶአልና፣ የእረኞች ጩኸት ድምፅ የመንጋ አውራዎችም ልቅሶ ሆኖአል። ከእግዚአብሔር ጽኑ ቊጣ የተነሣ የሰላም በረት ፈርሶአል። እንደ አንበሳ መደቡን ለቀዋል። ከአስጨናቂውም ሰይፍና ከጽኑ ቊጣው የተነሣ ምድራቸው ባድማ ሆናለችና።